የቀድሞው የውጭ ጉዳይ ሚኒስትር ሂለሪ ክሊንተን የዲሞክራቲክ ፓርቲ እጩ ፕሬዝደንት ለመሆን ማግኘት ከሚገባቸው 2383 የፓርቲያቸው ተወካዮች ወይም ዴሊጌትስ ድምፅ መካከል እስካሁን የ1561 ተወካዮች ድምፅ አግኝተዋል። ባደረጉት የአሸናፊነት ንግግርም ነጊያችው ከዛሬው የተሻለ እንዲሆን ስለምትፈልጉ እንደምትመርጡኝ አውቃለሁ ሲሉ ደጋፊዎቻቸውን አመስግነዋል። ቀጣዩ ፕሬዚደንት ለሶስት ዋና ዋና ፈተናዎች ዝግጁ መሆን ይገባዋል። ቀዳሚው በግለሰቦች ሕይወት ላይ አውንታዊ ተጽዕኖ መፍጠር ይችላል ወይ፣ ሁለተኛው ደግሞ ደህንነታችንን ማረጋገጥ ይችላል ወይ፣ ሦስተኛው ሀገራችንን ከክፍፍል አውጥቶ ወደ አንድነታችን ሊያመጣን ይችላል ወይ የሚሉ ጥያቄዎች መመለስ መቻል አለባቸው። በትናንቱ የሪፐብሊካን ፓርቲ የዕጩነት ፉክክር ምርጫ ደግሞ በርካታ ያልተጠበቁ ውጤቶች ተመዝግበዋል። ከፍተኛ የሴኔትና የኮንግረስ አባላት ድጋፍ የነበራቸውና በብዙሃኑ የሪፐብሊከን ፓርቲ አመራሮች ዘንድ ትክክለኛው የፓርቲው እንደራሴ ተደርጎ ይቆጠሩ የነበሩት ማርኮ ሩቢዮ በገዛ ግዛታቸው ፍሎሪዳ በዶናልድ ትራምፕ ተሸንፏል። ይህ ሽንፈታቸውም የ2016 የአሜሪካ ፕሬዚደንት የመሆን ህልማቸውን እንዲያቋርጡ አስገድዷቸዋል። በ2016 ወይም እስከ የዩናይትድ ስቴትስ ፕሬዝደንት እንደሆን የእግዚአብሔር ፈቃድ ስላልሆነ ዛሬ የምርጫ ዘመቻዬን ማቋረጤን ላሳውቃችሁ እወዳለሁ። እስካሁን የመጣሁት መንገድ የሚያረጋግጠው አሜሪካ ምን ያህል የተለየች ሀገር እንደሆነች ነው። የምንችለውን ነገር እንድናደርግ የሚያስገድደንም ሀገራችን የተለየች ሆና እንድትቀጥል ማረጋገጥ ስለሚኖርብን ነው። ዶናልድ ትራምፕ በንባሮቹ የሪፐብሊካን ፓርቲ ፖለቲከኞች ና በፓርቲው የኮንግረስ አባላት ዘንድ ተቀባይነት ባያገኙም ከአሸናፊነት ሊያቆማቸው የቻለ ግን እስካሁን አልተገኘም ትናንት በፍሎሪዳ በኢሊኖይስ ና በሰሜን ካሮላይና ያሸነፉ ሲሆን ይህ ሪፖርት እስከተጠናቀረበት ጊዜ ድረስ በሚዙሪ ግዛትም በጠባብ ልዩነት በመምራት ላይ ይገኛሉ የ2012ቱ የሪፐብሊከን ፓርቲ እጩ ፕሬዝደንት የነበሩትን ሚትራምኒን የመሳሰሉ ፖለቲከኞች ትራምፕ በዘንድሮ ምርጫ ፓርቲያቸውን እንዲወክል እንደማይፈልጉ በይፋ ቢገልጹም በየምርጫ ቅስቀሳው ወቅት ትራምፕ በነውጠኛ ተቃዋሚዎች ቢወረሩም ሚሊዮን ዶላር ትራምፕን ለማጥላላት ለቴሌቪዥንና ሬዲዮ ጣቢያዎች ቢከፈልም ሰውየው ግን አሁንም ማሸነፋቸውን ቀጥለዋል። ኖባዲ ሀዝ ኤቨር ኢን ዘ ሂስትሪ በፖለቲካ ታሪክ የኔን ያህል አሉታዊ የሆነ ቅስቀሳና ማስታወቂያ የተነገረበት ሰው ታይቶ ተሰምቶም አይታወቅም። አብዛኛው የማጥላላት ዘመቻ ውሸት፣ የተደጋገመና ዘግናኝ ጭምር ነው። ከ40 ሚሊዮን ዶላር በላይ እኔን ለማጥላላት ወጪ ተደርጓል። እነሱ እኔን ለማጥላላት ገንዘብ ባወጡ ቁጥር የደጋፊዎቼ ቁጥር እያደገ እየሄደ ነው። እስካሁን በተካሄዱ ምርጫዎች በአንድም ግዛት ማሸነፍ ሳይችሉ የቀሩት የኦሃዮ ግዛት ሀገረ ገዢ ጆን ኬሲክ በስተ መጨረሻ ትናንት በግዛታቸው ኦሃዮ ለመጀመሪያ ጊዜ ማሸነፍ ችለዋል። እርግጥ ኬሲክ በምርጫ ፉክክሩ እንደሚቀጥሉ ቢገልጹም የትራምፕን ጉዞ ለማደናቀፍና የቴክሳሱን ሴናተር ቴድ ክሩዝን ለማገዝ ካልሆነ በስተቀር የእጩነት ፉክክሩን በአሸናፊነት ሊወጡ የሚችሉበት እድል የመነመነ መሆኑን የፖለቲካ ተንታኞች ይገልጻሉ። ለዶይች ቬለ ለተጠናቀረው ዘገባ ናትናኤል ወልዴነኝ ከዋሽንግተን ዲሲ